በትግራይ ክልል ደቡብ ማዕከላዊና ምዕራብ ዞኖች በሚገኙ ከተሞች ባለፈው ቅዳሜ ሰላማዊ ሰልፍ ተካሂዷል። በቅርብ ጊዜ በክልሉ ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል የተሰጠ መግለጫ እንደግፈዋለን ብሔር መሰረት ያደረገ ጥቃት እንቃወማለን፣ ሕገ መንግሥት ይከበር የሚሉና ሌሎች መፈክሮች የተደመጡበት ሰልፍ ነበር። በምዕራባዊና ደቡባዊ ዞኖች በነበሩ ሰልፎች በማንነት ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክርም ቀርቧል። በአላማጣ ከተማ ሰልፉ ከመካሄዱ አንድ ቀን በፊት በሶስት ቦታዎች ቦምቦች የተወረውሩ ሲሆን በሰው ወይም በንብረት ላይ የደረሰ ጉዳት እንደሌለ እና ተጠርጣሪዎችም በቁጥጥር ስር መዋላቸውን የከተማ አስተዳደር አስታውቋል። ሙሉጌታ አጽብሀ ሌላኛው ለዚህ የሚያደናቅፍ ሀይል እንደማይኖር ግልጽ የሚያደርግበት መድረክ ነበር። የዛሬ ምን መድረክ ህብረተሰቡ እንዲሸበር አሳቡ እንዳይገልጽ ወደ ሰልፍ እንዳይመጣ የተለያየ የሽብር እንቅስቃሴ የሚያደርጉ ሀይሎች ትላንት ወደ ሶስት አካባቢ ገደማ ሶስት ቦምብ ጥለዋል። ይሁንና ህብረተሰቡም ይህን የጸጥታ ኃይል ጋር በመተባበር ሶስት ልጆች በቁጥጥር ስር እንዲውሉም ተደርጓል። አቶ ሀፍቶም በፍንዳታው የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ጨምረው ገልጿል። ሰልፉ በሰላም መጠናቀቁም አረጋግጧል። በማዕከላዊ ዞን በአብይ አድና አክሱም ከተማ የተካሄደው ሰልፍ ሰላማዊ እንደነበር አስተያየታቸው ለቪኦኤ የሰጡ ነዋሪዎች ተናግረዋል። በአሁኑ ወቅት በአገሪቱ የህግ በላይነት ለማክበር ተብሎ እየተወሰደ ያለው እርምጃ በአንድ ብሔር ላይ ብቻ የሚደረግ ፖለቲካዊ ጥቃት ነው ብለው እንደሚያምኑ ገልጿል ነው። ሰልፈኞቹ ህግ ለማስከበር እየተፈጸመ ያለው አካሄድ የትግራይ ህዝብ ለማንበርከክ የሚደረግ ሴራ ነው ብለውታል። ይህንንም ደግሞ እንደማይቀበሉት ገልጿል። ህገ መንግስት መከበር አለበት። ኢትዮጵያ የብሄር ብሄረሰቦች ሀገር ናት። አንድ ብሄር ላይ ያደረገ ጥቃት ይቆም ነው። ሌላ ምንም ምክንያት የለውም። ምንም ሌላ ነገርም የለውም። ህገ መንግስትን የሰጠ መብት ነው፣ ይከበር እያልን ያለ ነው። ብሄር ብሄረሰቦች ይከበሩ ሲሉ እኮ ማለት ነው። ሌላ የሌላ ብሄሮችን እናክብር ነው እየተባለ ያለው እንጂ ለማንም የሚያንቋሽሽ አንድ ነገርም አላየሁም እስካሁን ድረስ። የሚገርመህ ነገር የነበረው መሪ ሀሳብ ፍትህ በወልድ ሚንገስ ህገ መንግስት ይከበር በሚል መሪ ሀሳብ እና የህግ በላይነት፣ የትግራይ ህዝብ ለማንበርከት የሚደረግ ሴራ አንቀበለውም። የጠርጣሪ ፍርድ ነው እንጂ በሌላ አይዳኝም። የውጭ ሀይሎች እጅ አስገቢነት ይቁም። መንግስታችን ባወጣ መግለጫ በጽናት እንደግፋለን በሚሉ መሪ ሀሳቦችና መፈክሮች ህብረሰ የሚፈለገው መልእክት አስተላልፈው ነው በሰላም የተመለሰው። በተለያዩ አካባቢዎች እየተፈጸመ ነው ያሉት ብሔር መሰረት ያደረገ ጥቃትና ማፈናቀል እንዲቆም ጠይቋል። በምዕራባዊና ዶባዊ ትግራይ ዞኖች በተካሄዱ ሰልፎች ደግሞ በማንነት ጥያቄ ስም የሚቀርብ ጥያቄ እኛን አይወክልም የሚል መፈክር ተሰንቷል። በሁመራ ከተማ በነበረው ሰልፍ ተሳታፊ ከነበሩ ደግሞ ከመፈናቀሉ ቀኑ ጀምሮ ከበተለይ ከአማራ ክልል የሚመጡ ተፈናቃዮች እጅግ በጣም ብርከት ያሉ ናቸው። ጥረው ቆፍሮ ያፈሩትን ንብረት ሀብት በልብሳቸው እንኳን ሳይዙ በሰላም ጊዜ እንደዚህ መዘረፍ በጣም በህል ያስቆጣ ነበር ማለት ይቻላል። አሁን የሚደረግ ያለው የሰጣው መብትና ከአካብ ሚሳሳሰብ የነበራቸው የሚደረግ የማጣራት ስራ ገሆኒያታት እንዳይታሰር የሚል አቋም የለንም ግን መታሰር ካለባቸው ያተኮር መሆን የለበትም ፍትህ ለሁሉም የሚል ነው። ሁሉም መዳሒፍ አለበት። አስፈራ የሚል ቁጣ በተሞላበት ሰላማዊ ሰልፍ ነው ዛሬ በሞራ ከተማ ያለው ማለት ነው። ህዝቡ ጥያቄ አቅርባለን ብለው በተሰለፈ መሰረት፣ ከዛ አሁን ሽዴ ለዓላማ እንዳልነበረው እና ሌላም ረብሻ እንዳልነበረ፣ ለጸጥታም ስጋት እንዳልነበረ፣ ያው ሰላም በሆነ መንገድ አሁን በአሁኑ ሰዓት እየተጠናቀቅ ነው ያለው። ስለዚህ ለሚመለከተው አካል ጥያቄውን አቅርበዋል። ሰልፎቹ በተካሄዱ አካባቢዎች አስተያየታቸውን የሰጡኝ ነዋሪዎች ሰልፎቹ በህዝብ አደረጃጀት ማህበራት የተዘጋጁ መሆናቸውን ነው የገለጹት። ለአሜሪካ ድምጽ ሙሉጌታ ጽብሃ መቅለም